ከልመና ጋር ተያይዞ ያለ ከሌብነት ጋር ተያይዞ ያለ ክፉ ሱስ የሚገፈፍበትን ነገር አቅዶ የሚሰራ ካቢኔ እንዲሆን በታላቅ ትህትና ልጠይቃችሁ እፈልጋለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው ለሹመቱ ያጯቸውን የአዲስ መንግሥት የካቢኔ አባላት ለማጸደቅ ለአዲስ ለተመረጠው ፓርላማ ባቀረቡበት ወቅት ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የአዲሱ ፓርላማ አፈ ጉባኤ ጨምሮ በአዲሱ አስተዳደር የአዲሶቹን መንግሥት ባለሥልጣናት ሹመት እንዲሁም የአገሪቱን የወደፊት አቅጣጫ አስመልክቶ የተሰናዳ የትንታኔ ዘገባም ይዘናል። በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ መስከረም 26 2014 ዓ ም ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅታዬ፣ ከቴክኒክ አቀናባሪው ኤልያስ አማረ፣ ከቴክኒክ መሐንዲሱ ቶኒና ከወይብና ማኅበራዊ ገጾቻችን አሰናጇ አባየሁ ገበያው እንዲሁም ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እናምሻለን። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ እንደምናመሻቸው አድማጮች ዜናውን የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ መንግስት ሰባት ከፍተኛ የተባበሩት መንግስታት ድርጅት የእርዳታ ባለስልጣናትን ማስወጣቱን በተመለከተ የድርጅቱ የጸጥታ ምክር ቤት ዛሬ ተሰብስቦ ይነጋገራል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በጉዳዩ ላይ ለምክር ቤቱ ማብራሪያ ይሰጣሉ ተብሎ ይጠበቃል። የአሜሪካ ድምፅ ማርጋሬት በሽር ከኒውዮርክ ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል ኢትዮጵያን የሚመለከተው የጸጥታው ምክር ቤት ስብሰባ ከሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የሚደረግ ነው መስከረም 22 2014 ዓ ም ላይ የጠቅላይ ሚኒስትር አብይ አህመድ አስተዳደር የተባበሩት መንግስታት ሰባት የረዴት ባለሥልጣናት በሰባ ሁለት ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ወስነዋል ጄራልዲን ባይረን ኔሰን የዛሬው ስብሰባ እንዲደረግ ጥሪ ያቀረቡ በተባበሩት መንግስታት ድርጅት ውስጥ የአይርላንድ አምባሳደር ናቸው እሳቸው እንዲህ ብለዋል። የእነዚህ የረዴይት ሰራተኞች መባረር ወደ ተሳሳተ አቅጣጫ የመንደርደሩን ሂደት በአንድ ደረጃ የሚያባብስ ነው። ባይረን ኔሰን የእርዳታ ሠራተኞች ወደ ሥራ እንዲመለሱ ተደርገው በተባበሩት መንግሥታት ድርጅትና በኢትዮጵያ መንግሥት መካከል ያለው ግንኙነት መጠገኑ አስፈላጊ እንደሆነም አክለዋል። የሁለቱም ተቋማት ግንኙነት ቁልፍ ሲሉ የገለጹት ባይረን ኒሰን አሁን ያለው አቋም አስፈላጊ ያለመሆኑን፣ ከእሰጣ ገባ ይልቅ የሰብአዊ ድጋፍ ሊጠናከር የሚገባበት ሰዓት መሆኑንም አስታውሰዋል። ኢትዮጵያ አባረረቻቸውን ባለሥልጣናት በሀገሪቱ የውስጥ ጉዳይ ጣልቃ እንደገቡ አንድ ዓመት ለተጠጋ ጊዜ በሰሜኑ የሀገሪቱ ክፍል ከመንግስት ጋር በመፋለም ላይ ላለው የትግራይ ህዝቦች ነጻነት ግንባር እርዳታና የቴሌኮሚኒኬሽን ቁሳቁሶችን በማቀበል ከሳችኋለች። በኢትዮጵያ ዘንድ ፐርሶና ኖንግራታ ተቀባይነት የሌላቸው ሰዎች ተብለው ከተባረሩት ባለሥልጣናት መካከል ምክትል የሰብዓዊ ድጋፍ አስተባባሪና በሀገሪቱ ውስጥ የህፃናት መርጃ አገልግሎት ወይንም ዩኒሴፍ ተወካይ ይጠቀሳሉ። የተባበሩት መንግስታት ድርጅት ሰኞ ዕለት ባለሥልጣናቱ ከኢትዮጵያ መልቀቃቸውን አረጋግጧል። ፋራን ሀቅ የተሰኙ የድርጅቱ ቃል አቀባይ ባለሥልጣናቱ ከሀገር የለቀቁት ደህንነታቸውን ለመጠበቅ መሆኑንም ተናግረዋል። ድርጅቱ ሠራተኞቹ ምንም ጥፋት እንዳልፈጸሙ፣ ኢትዮጵያም ለማባረር ሕጋዊ መሠረት የሌላት መሆኗን፣ የድርጅቱ ሠራተኞች በተባበሩት መንግስታት ቻርተር መሠረትም ከለላ እንዳላቸው አብራርቷል። መሰል የማባረር እርምጃ ሀገራት ከሀገራት ጋር ባላቸው ግንኙነት አማካኝነት የሚደረግ ብቻ መሆኑንም አስታውሰዋል። ዛሬ ምሽት ላይ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ ይህንንና ተያያዥ ጉዳዮችን ለጸጥታው ምክር ቤት አባላት ያስረዳሉ ተብሎ ይጠበቃል። የደቡብ ሱዳን መገናኛ ብዙሃን በፓርላማው አፈ ጉባኤ ሳይፈቀድላቸው ስለ ምክር ቤቱ ወጪም ሆነ ስለ አባላቱ ደመወዝ የሚዘግቡ ከሆነ ፈቃዳቸውን ይነጠቃሉ ሲሉ አንድ ቁልፍ የሆኑ የምክር ቤቱ አባል መናገራቸውን የሀገሪቱ የፕሬስ መብት ቡድን አጥብቆ አወገዘው። የደቡብ ሱዳን የፓርላማው የመረጃ ኮሚቴ ሊቀመንበር ፖል ዩኤኒ ቦንጂ የህግ አውጪዎቹን የገንዘብ ልውውጥ በተመለከተ ሪፖርት የሚያወጡ ጋዜጠኞች ህጋዊ የሆነ አግባብ ካልተከተሉ ራሳቸውን ለአደጋ ያጋልጣሉ ሲሉ ነበር የተናገሩት። ወደ ምዕራብ አፍሪካ ስናመራ የዩናይትድ ስቴትስ ወታደራዊ ባለስልጣናት የማሊ የሽግግር መንግስት በጸጥታና በጸረ ሽብርተኛ እንቅስቃሴ ረገድ የሚረዱ ወታደሮችን ዋግነር ግሩፕ በሚል ስም ከሚንቀሳቀሰው የሩሲያ የግል ወታደራዊ ኩባንያ ቀጥራ ከማስገባት እንድትቆጠብ ሲያስጠነቅቁ የከረሙትን ድምጾች ተቀላቅለዋል። የማሊ መሪዎች ከዋግነር ግሩፕ በየወሩ 10.8 ሚሊዮን ዶላር በመክፈል የጦር ኃይሉን የሚያሰለጥኑ እና ለከፍተኛ ባለስልጣናት ጥበቃ የሚሰጡ አንድ ሺህ ወታደሮች ለመቅጠር ስምምነቱን እንዳትፈጽም ዩናይትድ ስቴትስ እና ፈረንሳይ በይፋ ሲወተውቱ ቆይተዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር በበኩሉ ማሊ ያን ስምምነት የፈጸመች እንደሆነ በብዙ መንገድ እንደሚጎዳት አሳስቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና የዓለም ኢኮኖሚ በኮቪድ-19 ወረርሽኝ የተነሳ አሁንም እንደተዳከመ መሆኑን የአይኤምኤፍ ዳይሬክተር አስታወቁ። ባለጸጎቹ ሀገሮች በገቡት ቃል መሰረት ለድሆቹ ሀገሮች ክትባቱን እንዲሰጡም አሳስበዋል። በቪኦኤ የዜና ክፍላችን የተጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። የኮቪድ-19 ክትባት መዳረስን በተመለከተ በባለጸጋዎቹና እጅግ ደሃ በሆኑት ሀገሮች መካከል ያለው ሰፊ ልዩነት የዓለም ኢኮኖሚን ማገገም ያዘገየዋል ሲሉ የአይኤምኤፍ ዋና ዳይሬክተር ተናገሩ። የዓለም አቀፍ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊና ጆርጂቫ ትላንት ማክሰኞ ጣሊያን ውስጥ በበየነ መረብ አማካኝነት በተካሄደ ጉባኤ ላይ ንግግር አድርገዋል። አይኤምኤፍ በመጪው የዓለም ኢኮኖሚ ትንበያው የዘንድሮ እንደ አውሮፓውያን አቆጣጠር የ2021ን የኢኮኖሚ ትንበያ አሃዝ ዝቅ እንደሚያደርግ አስታውቋል። የዚህም ምክንያቱ በይበልጥ ተላላፊ በሆነው ዴልታው የኮሮና ቫይረስ ዝርያ ሳቢያ የበሽታ ስርጭት ከፍ ማለቱና በርካታ ሀገሮች ያለባቸው የዕዳ ጫናና የዋጋ ንረት እየተባባሰ መምጣቱ መሆኑን አስረድተዋል። የዓለም አቀፍ የገንዘብ ድርጅቱ ባለፈው ሐምሌ ባወጣው ትንበያ የዓለም ኢኮኖሚ በስድስት ከመቶ እንደሚያድግ ተንብዮ ነበር። ዋና ዳይሬክተሯ ሲናገሩ ኢኮኖሚው በኮቪድ-19ና በተያያዥ ጉዳዮች የተነሳ አሁንም እየተንገዳገደ ነው ብለዋል። አያይዘውም ባለጸጎቹ ሀገሮች በገቡት ቃል መሰረት ለታዳጊ ሀገሮች የኮቪድ ክትባት ድጋፉን የማያቀርቡ ከሆነ በቀጣዮቹ አምስት ዓመታት ውስጥ በዓለም ኢኮኖሚ ላይ የአምስት ነጥብ ሶስት ትሪሊዮን ዶላር ኪሳራ ይደርሳል ሲሉ አሳስበዋል። ከክትባቱ ሌላ ታዳጊ ሀገሮች ለምርመራ በቫይረሱ ከተያዙ ሰዎች ጋር ንክኪ ያላቸውን ሌሎች ሰዎች ለመለየት ስራዎችና ለመድኃኒት አቅርቦት ለሚያስፈልገው ወጪ 20 ቢሊዮን ዶላር ይጎድላል ያንን ባለጸጋዎቹ ሀገሮች ማሟላት አለባቸው ሲሉ የአይኤምኤፍ ኃላፊዋ አሳስበዋል። ይህ በዚህ እንዳለ ዩናይትድ ስቴትስ ሰሜን ምዕራባዊ ዋሽንግተን ክፍለ ግዛት ውስጥ በአንድ ጊዜ የሚሰጠውን የጆንሰን ኤን ጆንሰኑን የኮቪድ ክትባት የተከተበች አንዲት ሴት ያልተለመደ በሆነ የደም መርጋት የተነሳ ህይወቷ ማለፉ ተገለጸ። ስሟ ያልተገለጸው በሰላሳዎቹ የዕድሜ ክልል ውስጥ የነበረችው ሴት ክትባቱን ከወሰደች ከሁለት ሳምንት በኋላ ትሮምቦሲስ ዊዝ ትሮምቦሳይቶፒኒያ በሚባል የደም መቋጠር ህይወቷ ማለፉን ነው የክፍለ ሀገሩ የጤና ባለስልጣናት ያስታወቁት። ባለፈው ሚያዚያ ይህን ክትባት በወሰዱ ከ50 ዓመት በታች በሆኑ በርከት ያሉ ሴቶች ላይ ያልተለመደ የደም መቋጠር ወይም መርጋት መከሰቱ መገለጹ ይታወሳል። ያን ሪፖርት ተከትሎም የዩናይትድ ስቴትስ የበሽታ መከላከያ መከላከያና መቆጣጠሪያ ማዕከል ሲዲሲ፣ እንዲሁም የምግብና የመድኃኒት አስተዳደሩ ኤፍዲኤ የጆንሰንን ጆንሰኑ ክትባት መከተብ ለአጭር ጊዜ እንዲቋረጥ አድርገው እንደነበረ ይታወሳል። በኋላ እንዲቀጥል ፈቅደዋል። ሆኖም ኩባንያው ክትባቱ የደም እርጋት አደጋ ሊያስከትል እንደሚችል ለተጠቃሚዎች ማሳሰብ እንዳለበት መመሪያ ሰጥተዋል። ዩናይትድ ስቴትስ ውስጥ እስካሁን የጆንሰን ኤን ጆንሰኑን ክትባት የተከተበው ሰው ቁጥር ወደ 15 ሚሊዮን የሚጠጋ መሆኑን ነው ዘገባው ጨምሮ ያመለከተው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ታየን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መስከረም 26 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ፕሮግራማችንን ምስልና ድምፅ አቀናባሪያችን ኤልያስ አማረ፣ በቀጥታ ስርጭት የድምፅና ምስል አቀናባሪው ደግሞ ቫስኮ ቫለሪ ነው። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 ና በ30 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 ና እንዲሁም በኢትዮ ሰዓት ላይ እስከ ምሽቱ 4 ሰዓት ይቀጥላል። ዝግጅታችንን ታዲያ በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በቴሌቪዥን በኢትዮ ሳት ላይ ታገኙናላችሁ። በተጨማሪም የራዲዮ ቲቪ ስርጭታችንን በአማርኛ በድረገጻችን፣ በአማርኛ ዩትዩብ እና በአማርኛ በፌስቡክ በጥራት መከታተል ይቻላል። የቀጥታ ዝግጅታችንን ወይም ስርጭታችንንም ተከታተሉ አድማጮች። አሁን በቀጥታ ወደ ቀዳሚው እለቱ አቢይ ርዕስ የጠቅላይ ሚኒስትር አብይ አህመድ በአዲሱ መንግሥት ለሚያቋቁሙት ካቢኔ የሃያ ሁለት ሚኒስትሮችን ሹመት በፓርላማ አጸደቁ። የአስፈጻሚ አካላትን ስልጣን እና ተግባር ለመወሰን የቀረበ አዲስ አዋጅም በአዲሱ ፓርላማ ጸድቋል። አገሪቱ ትልሞቿንና ፍላጎቷን ለማሳካት እንቅፋት ከሆኑባት ችግሮች አንዱ የስርዓት ስብራት ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። መለስካቸው አመሃ ተከታትሎታል። ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ልዩ ስብሰባ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን የሃያ ሁለት ሚኒስትሮች ሹመት በሁለት ተቃውሞ በአስራ ሁለት ድምፅ ታቅቦ በአብላጫ ድምፅ አዝድቋል። ጠቅላይ ሚኒስትሩ እጩዎቻቸውን የመረጡበት መንገድም ላለፉት ሰላሳ ዓመታት የነበሩት ጠቅላይ ሚኒስትሮች ከተጠቀሙባቸው መስፈርቶች የተለዩ ናቸው። የካቢኔ አባላት ሆነው ሀገራቸውንና ሕዝባቸውን በታማኝነት እንዲያገለግሉ ለሹመት ለምክር ቤት ያቀረብኳቸው ግለሰቦች እንደ መሰረታዊ መዘኛ ያየ ነው። አንደኛ የፖለቲካ ልዩነት በኢትዮጵያ ውስጥ አብሮ ካቢኔ ሆኖ በጋራ ምክር ቤት ውስጥ ተቀምጦ ሀሳብ ለመቀያየር የሚከለክል መሆን የለበትም። የተለያየ አመለካከት ያለን ቢሆንም ተቀራርበን መስራትን መለማመድ አለብን። እኛ መንግስት ለመመስረት የሚያስችል ድምፅ ያገኘን ቢሆንም ሌሎቹን አካተን ብንሰራ ወደፊት አንድ ፓርቲ መንግስት ለመመስረት የማያስችለውን ድምፅ ቢያገኝ እንኳን ይህ ልምምድ ለዛ ግብዓት ይሆናል፣ ፋውንዴሽን ይሆናል እና በተለመደው መንገድ መሄድ የለብንም የሚል አንድ መሠረታዊ ሕሳቤ ተወስዷል። ከዚህ በተራሀ ግን መስፈርቶቹ ጾታን፣ ልምድን፣ ብቃትን፣ የሃይማኖት ስብጥርን፣ የማገልገል ፍላጎትና ሌሎችንም ጠቅላይ ሚኒስትሩ ዘርዝረዋል። ጠቅላይ ሚኒስትር አብይ የካቢኔ አባሎቻቸውን በተወካዮች ምክር ቤቱ ፊት አደራ ያሏቸው ጉዳይ ሌላው የተለየ አቀራረባቸው ይመስላል። የሚቀጥለው መንግሥት የካቢኔ አባላት የሆናችሁ ሚኒስትሮች ዋና ተልዕኳችሁ አድርጋችሁ ብትወስዱ ብዬ ማነሳው ሌብነትና ልመናም ማጥፋት ሌብነትና ልመና እያሉ እያሉ እች ሀገር ቀና ማለት ስለማትችል ሌብነት የሚጠየፍ የሚዋጋ የሚያስወግድ ልመናን ለማጥፋትና አልመተን እራሳችንን የምችለን እንድናድር የሚያደርግ ከልመና ጋር ተያይዞ ያለ ከሌብነት ጋር ተያይዘው ያለ ክፉ ሱስ የሚገፈፍበትን ነገር አቅዶ የሚሰራ ካቢኔ እንዲሆን በታላቅ ትሕትና ልጠይቃችሁ እፈልጋለሁ። ሁለተኛ የካቢኔ አባላት የኢትዮጵያ ሚኒስትሮች ናቸው። የብሔር ተወካይ ለመሆን መሞከር በፌዴሬሽን ምክር ቤት ትክክል ነው፣ በካቢኔ ትክክል አደለም። በሚኒስትርነት ከተሾሙት መካከል ፕሮፌሰር ብርሃኑ ነጋ የኢዜማ መሪ የትምህርት ሚኒስትር፣ አቶ በለጠ ሞላ የአማራ ብሔራዊ ንቅናቄ መሪ የኢኖቬሽንና የቴክኖሎጂ ሚኒስትር፣ አቶ ቀጀላ መርዳሳ የባህልና ስፖርት ሚኒስትር ናቸው። ለሹመት በቀረቡ እጩዎች ላይም ከምክር ቤቱ አባላት የቀረቡ አስተያየቶች ነበሩ። በእውነት ለመናገር ጠቅላይ ሚኒስትራችን ለኢትዮጵያ ሕዝብ የገቡትን ቃል በተግባር ያሳዩ አደርጋለሁ ያሉትን በማድረግ ሕዝብ ያስደመሙ ናቸውና ሚኒስትሮቹም በሚመርጡበት ጊዜ የተናገሩት ሶስቱ ነጥብ ውስጥ ትልቁ እና የመጀመሪያው ሌብነት ሌብነት ሌብነት የምትለዋ በጣም አሳሳቢ ነች። ጠቅላይ ሚኒስትሩ በበኩላቸው የቀረቡት እጩዎችም ሆነ ስብስቡ እንዳለ ከጉድለት የጸዱ ፍጹም ናቸው የሚባሉ እንዳልሆኑ ጠቅሰው የቀረቡ ሀሳቦችን እንደ ግባት እንደሚወስዷቸውም አስረድተዋል። አክለውም ሁሉም ጋር ወርቃማ ሀሳባል ሚራጅ እና ውሃ ለይተን የኢትዮጵያን ጥም የሚቆርጥ ስራ ለመስራት መነሳት ተገቢ ይሆናል እና አንዳንዶች የሾለኩ የተባለውም እንግዲህ የዛው አካል አድርገን ብንወስድ፣ ፐርፌክት ነገር አንጠብቅ፣ በሂደት እያየን ነገ ጥዋት ማስረጃ ካገኘን ነገ ጥዋት እናነሳለን፣ የሚከለክለን ነገር የለም። ከነገ ወዲያ ካገኘን እናነሳለን። የሚከለክለን ነገር የለም። ዋና ጉዳይ አሁን ባለን እይታ በተቻለ መጠን የተሻለ ስራ ሚሰሩ ሰዎች ለማቅረብ ሞክረናል። ምክር ቤት ካገዘን፣ ህዝቡ ካገዘን በዚህ አምስት ዓመት ብዙ የሚቀበሉ ታሪኮች ይኖራሉ። ከነዚህ ውስጥ አንዱ ልመና ይሆናል የሚል እምነት አለኝ። አመሰግናለሁ። ምክር ቤቱ በዛሬው ልዩ ስብሰባው ተወያይቶ ካጸደቃቸው አጀንዳዎች ሁለተኛው አጀንዳ የአስፈጻሚ አካላትን ስልጣንና ተግባራትን ለመወሰን የቀረበውን አዋጅ ነበረ። የዚህ አዋጅ አስፈላጊነት ያስረዱት ጠቅላይ ሚኒስትር አብይ ይህን ብለው ነበር። በእኛ በኩል እንደ ሀገር ትልሞቻችንን ፍላጎቶቻችንን እንዳይሳኩ ያደረገው አንዱ ክሪቲካል ነገር ሲስተሚክ ስብራት ነው የሚል ቀደም ብለን ለይተናል። ይሄ ሲስተሚክ ስብራት መጠገን ካልቻለ የምንፈልገውን ልማት ብልጽግና ልናረጋግጥ አንችልም። ይሄ ስብራት በፖለቲካ ሊገለጽ ይችላል። በኢኮኖሚ ሊገለጽ ይችላል በተለያዩ ዘርፎች ሊገለጽ ይችላል። ነገር ግን በድምሩ እንደ ኢንስቲትዩሽን ሲስተም የምንለው ነገር ስብራት ያለበት ሀገር ነው፣ መብታታት አለበት ብለን እኔ የተነሳ ነው የቀረበው ረቂቅ ማሻሻዮችንና ማስተካከዮች ታክለውበት እንዲጸድቅ ምክር ቤቱ ወስኗል። አዲስ የተዋቀረው ካቢኔ ወጪን የሚቀንስና ስራን የሚያቀላጥፍ እንደሆነ ቀደም ሲል የፕላንና ልማት ኮሚሽን ኮሚሽነር ከነበሩትና አሁን የፕላንና ልማት ሚኒስትር በሆኑት በዶክተር ፍጹም አሰፋ ማብራሪያ ተሰጥቷል። ዛሬ ከተሾሙት መካከል አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር፣ ዶክተር አብርሃም በላይ የሀገር መከላከያ ሚኒስትር፣ ወይዘሮ ሙፈሪያት ካሚል የሥራና ክህሎት ሚኒስትር፣ ኢንጂነር አይሻ መሐመድ የመስኖና ቆላማ አካባቢዎች ሚኒስትርና ሌሎች ይገኙባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ፣ መለስካቸው። አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። አዲሱ የኢትዮጵያ መንግስት ተፎካካሪ ፓርቲ አባላት ወይም አመራሮችን ወደ መንግስት ማምጣት ወይም ወደ መንግስት ስልጣን ማምጣቱ የኢትዮጵያን የፖለቲካ ምህዳር ያሰፋል፣ ከመጠላላትና ችግሮችን በጋራ ለመፍታትም ያነሳሳል ሲሉ አንዳንድ ምሁራን ገለጡ። በውይይቱ የተሳተፉት ምሁራን እይታም የአዲሱ መንግስት ተቀዳሚ ተግባር ሰላምና ጸጥታን በማረጋገጥ አገሪቱ ተጋርጦባታል ያሉትን የሕልውና አደጋ መታደግ ነው ብለዋል። ニュースとのギネう ስድስተኛ ኢትዮጵያ ሕዝብ ተወካዮች ምክር ቤት አንደኛ ዓመት የሥራ ዘመን አንደኛ ልዩ ስብሰባ ዛሬ ሲካሄድ ማሻሻያ የተደረገባቸው አስፈጻሚ ተቋማት አደረጃጀትና ስያሜ እንዲሁም ተቋማቱን የሚመሩ አመራሮችን ሹመት አጽድቋል። ያናገርናቸው ዩኒቨርሲቲ ምሁራን ሂደቱ በኢትዮጵያ የፖለቲካ ምህዳር ፈርቀዳጅ የሚያስብሉት ጅምሮች የተስተዋሉበት ነው ብለዋል። በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር ሰብሰብ ሀዲስ በመሰረታዊ የኢትዮጵያ ችግሮች ላይ ተወያይቶ መፍትሄ ማስቀመጥ እንደሚቻል ወይም ደግሞ ለዛ ዝግጁ የመሆን ፍላጎት ስለ አሳየን ማለት ነው። ኢትዮጵያ የከረመ ያደረ ችግር አለባት። ከመሰረታዊ የፖለቲካ ፍልስፍና እስከ ህገ መንግስት እስከ ህጎች እስከ መዋቅር እስከ ተቋማት ድረስ በርካታ ችግሮች ያሉባት ሀገር እንደሆነች ይታወቃል። አሁን ያንን ለመፍታት ዛሬ ያየነው የጠቅላይ ሚኒስትሩ ያቀረቧቸው ጭዎች ምክር ቤቱ ያጸደቀው፣ በአጠቃላይ እነዚህን ችግሮች ለመፍታት እንደ አመላካች ወይም እንደ ጠቋሚ ልንወስደው እንችላለን። በወሎ ዩኒቨርሲቲ ታሪክ መምህር የሆኑት ዶክተር ምስጋናው ታደሰ በበኩላቸው ከዚህ በፊት በምክር ቤቱ አባላት ዘንድ ይስተዋል የነበረው አይነት የቡድን አስተሳሰብ እና ውሳኔ ያልተንጸባረቀበት አንፃራዊ ልዩነቶች እየተስተናገዱበት እንደነበር ይገልጻሉ። ከዚህ በፊት በነበሩት ፓርላማዎቻችን አንድ ሀሳብ ከአስፈጻሚው አካል ሲሰነዘር ሙሉ በሙሉ ደግፎ የመውጣት ሁኔታዎችን እንመለከታለን። የተቃውሞ ድምፅ የናፈቀው ፓርላማ ነው ባለፉት ጊዜያት የተመለከት ነው። በዛሬው እለት ግን የተቃውሞ ድምጽ ሲሰሙ፣ ሀሳቦች ሲንሸራሸሩ፣ በውሳኔዎችም ላይ የድምፅ ታቅቦና የተቃውሞ ድምጾችም ሲቆጠሩ ተመልክተናል እና ይሄ እንግዲህ በኢትዮጵያ ኢትዮጵያዎች ምክር ቤት ታሪክ የዛሬው ፈር ቀዳጅ ሊባል የሚችል ታሪክ ነው የተቀመጠው። በወልዲያ ዩኒቨርሲቲ የታሪክ ትምህርት ክፍል ባልደረባው ተስፋ የተሾመም ከዚህ ቀደም አሸናፊ ፓርቲ በመንግስት መሰረታ ወቅት ይከተለው ከነበረው የተማከለ ድርጅት አስተሳሰብ በመውጣት መጠነኛ መሻሻል ያሳየበት መሆኑን አመልክተዋል። ተቃዋሚ ፓርቲዎችም ወደ ስልጣን ማንጣቱና ማካተቱ እንዳንድ ትልቅ በጎ እርምጃ እናየው እንችላለን። ሁለተኛው ደግሞ ምንድን ነው እነዚህ ሰዎች ሲሾሙ ከፓርላማ አባላት እጅግ በጣም የሰላ ትችት ቀርቦባቸው መስራት ያለባቸውን አገር እንዲሰሩ እራሱ ተበረታተው ተነቅፈውም ተተችተውም ወደ ስልጣን እንዲመጡ መደረጉ እኔ ከእስከዛሬው ከነበረው ሂደት በጣም የተለየ ነው ብዬ ለመናገር ያስደፍረኛል። በተለይም ከአንድ ሀገር የፈለቁ ግን የአቋምና የአጀንዳ ልዩነት ያላቸው የፖለቲካ ፓርቲዎች በጥላቻና በስጋት ከመመለካከት ባለፈ ለጋራ ሀገር ግንባታ በጋራ መቆም እንደሚቻል ያሳየ ጅምር መሆኑን ምሁራኑ ጠቅሰዋል። መሪዎች በሚኒስትር ደረጃ መሾማቸው በጣም ትልቅ የሚባል እመርታ ነው። ፕሮፌሰር ብርሃኑ ነጋ፣ የኦነግ ምክትል ሊቀመንበር አቶ ቀጀላ፣ የአብን ሊቀመንበር አቶ በለጠ ሞላ፣ እነዚህ ሰዎች በዚህ በመንግስት መዋቅር ስር መካተታቸው እስከዛሬ ኢትዮጵያ ከመጣችበት የስራ የመንግስትና የፓርቲ ስርዓት በጣም የተለየ ሊባል የሚችል ምናልባትም ደግሞ የፖለቲካ ስርዓቱንም ሊቀይረው ሊያስተካክለው የሚችል ሂደት ነው ብዬ አስባለሁ። የተቃዋሚ ፖለቲካ ፓርቲ ከመንግስት ወይ ደግሞ ከአሸናፊው ፓርቲ ደጋፊዎችና አባላት ጋር የሚኖራቸውን መስተጋብር በተወሰነ መልኩ ያሻሽል በላይ ያስተካክለዋል የሚል እሳቤ አለኝ። ጠቅላይ ሚኒስተር ወይ ምክትል ጠቅላይ ሚኒስተር ወይ ካቢኔ ማቋቋም ራሱን ችሎ መፍትሄ አይደለም። ግን ችግሮች ላይ ተወያይቶ ለመ የሀሳብ ብዝሃነትን የፖለቲካ ልዩነትን ለማክበር እና ለመቻቻል የዛሬው የጠቅላይ ሚኒስትር ሹመት እና የምክር ቤቱ ውሎ አጠቃላይ ጥሩ ማሳያ ነው። እኔ የተመለከትኩት አንዳንዶች መንግስት ተፎካካሪዎችን ወደ ስልጣን አምጥቻለው ለማለት ያደረገው ሹመት እንዳይሆን ስጋት አለን ሲሉ በተለያዩ የመገናኛ ዘዴዎች አስተያየታቸውን ሲገልጹ ይሰማሉ። የታሪክ ምሁሩ ተስፋ የተሾመ ግን ከዚህ የተለየ አቋም አለኝ ይላሉ። የተፎካካሪ ፓርቲዎቹ አመራሮች በትምህርት ዝግጅትና በልምድ የካበተ እውቀት እንዳላቸው በመግለጽ ዝም ብሎ እነሱን ለማሳተፍ ነው የሚለውን ሀሳብ አይቀበለውም። ለምሳሌ አሁን የትምህርት ሚኒስትሩን ብናይ ካላቸው ልምድ ካላቸው ተሞክሮ ውጭም ሀገር ኢትዮጵያ ውስጥ እንዲሁም በትልቁ በግዙፉ በአዲስ አበባ ዩኒቨርስቲ ተማራቸው አንጻር ለእኔ ትምህርት ሚኒስቴር ላይ የተሰጣቸውን ሹመት እንዲሁ ይወጡታል የሚል እምነት አለኝ ስለዚህ እነዚህ እነዚህ ከግም ስናስገባ እንደ ሹመቱ ዝም ብሎ ከሜዳ ተነስቶ የተሰጠ ነው ለማለት ይቸግረኛል የሰላምና ልማት ምሁሩ ሰብስብ አዲስ መንግስት በአስፈጻሚው አካል ውስጥ የተፎካካሪ ፓርቲ አመራሮችን ወደ ስልጣን ማምጣቱ የፖለቲካ ብዝሃነትን ለማራመድ ጠቃሚ ቢሆንም ከዚህ በላይ ግን ምክር ቤት ውስጥ የተስተዋለውን መሻሻል ያደንቃሉ ፓርላሜንታዊ የመንግስት ስርዓት ሆነ የፌዴራል ሀገረ መንግስት መዋቅር ለሚከተሉ ሀገር ትልቁ ምክር ቤት ነው የህዝብ ውክልና የያዘው ምክር ቤት ተዋጽኦ የመጀመሪያው ምክር ቤት ነው። ትልቁ ስልጣንም እዛ ስላለ በምክር ቤት ያለው ተዋጽኦ እና ውክልና ነው በጣም አፕሪሼት የሚደረገው። በሚኒስትር ወይም ደግሞ በአስፈፃሚው ምክር ቤት ውስጥ ያለው የተለያዩ የፖለቲካ ፓርቲዎች አመራሮች አባላት መሾማቸው የፖለቲካ ብዝሃነትን ከልዩነት ይልቅ የሀገረ መንግስት ግንባታ አካል የማድረግ ፍላጎት እና ዝንባሌ ሊያሳይ ይችላል የሚል እምነት አለ። የፖለቲካ ልዩነቶችንም ያከበረ ያስተናገደ ነው ወደዛ የመውሰድ እድላለው የሚል እንድምታ ሊሰጥ ይችላል። የአስፈጻሚ ተቋማት በየጊዜው በአዲስ መልክ መደራጀት ተቋማቱ ቀጣይና ትርጉም ያለው አገልግሎት እንዳይሰጡ እንቅፋት ይፈጥራል የሚሉ አስተያየቶች መሰማታቸው አልቀረም። አቶ ሰብስብ ይህን ሀሳብ በከፊል ቢቀበሉትም በከፊል አይስማሙበትም። በመሰረታዊነት በየሰዓቱ ልትነካቸው ልትቀይራቸው የማ ማይገቡ መሰረታዊ ተቋማት አሉ። እንደ ንግድ ሚኒስቴር፣ እንደ ጤና ሚኒስቴር፣ እንደ ውጭ ጉዳይ ሚኒስቴር፣ እንደ ፕላን እና ኢኮኖሚ። እነዚህ እነዚህ ቢሮዎች መነካት የሌለባቸው ቢሮዎች ናቸው። ለምሳሌ ትምህርት ሚኒስቴርን በአለፈው ወደ ሚኒስትሪ ኦፍ ኤጁኬሽን እና ወደ ሞሼ ተብሎ እንደገና አሁን ሌላ አደረጃጀት መምጣቱ በመሰረታዊነት ቋሚ የመስሪያ ቤትና ቋሚ የሀገር ተቋም ቅርጽ እንዳይይዝ ያደርጋል። ከዛ በዘለለ ግን ሌሎች መስሪያ ቤቶች ላይ የሚደረገው ማሻሻያ ከሀገሪቱ ኢኮኖሚ ማህበራዊና ማህበራዊ እና ፖለቲካዊ ፍላጎት አንፃር የሚቃኙ ናቸው። ስለዚህ እኔ ምንድን ነው የሚገባኝ ሁሉም ሚኒስቴር መስሪያ ቤቶች መሻሻል አለባቸው ብያላም ላምንም፣ በምንም መንገድ የማይነኩ ቋሚ እና ዘላቂ የሆኑ ተቋማት አሉ። ከነሱ ውጭ ግን አዳዲስ የሚወጡ ፍላጎቶችን ታሳቢ ያደረገ የተቋማት ማሻሻያ፣ እደሳ፣ ክለሳ መደረጉ ጉዳት አለው የሚል እምነት ይለኝ። በሰሜናዊ ኢትዮጵያ ክፍል የተቀሰቀሰውን ጦርነት በተለያዩ አገሪቱ ክፍል የሚስተዋለው መፈናቀልና የጸጥታ ስጋት በሀሰት ትርክ ህዝቦች መካከል የሚንጸባረቁ ጥላቻና የህልውና ስጋት አዲስ ለተመሰረተው መንግስት ፈታኝም ቀዳሚ ተግባርም መሆን እንዳለባቸው አስተያየት ሰጪዎቹ ይናገራሉ። የኢትዮጵያ ያደሩ እና ዋና የሚባሉ ችግሮች ባለመፈታታቸው ምክንያት ወደ ጦርነት ውስጥ ገብተናል። አሁን የተቋቋመው ምክር ቤትም ቢሆን ወይም ደግሞ አጠቃላይ አሁን የተመሰረተው መንግስት ትልቁ ትኩረቱ ኢትዮጵያ እንደ ሀገር ጦርነት ውስጥ የከተተን ችግር ምንድን ነው ብሎ የመጀመሪያው ይሄን ጥያቄ መጠየቅ አለበት። ይህንስ ጥያቄ ደግሞ እንዴት እመልሰዋለሁ? ይህንን ጥያቄ ለመመለስ የሀሳብ ብዝሃነትን የፖለቲካ ብዝሃነትን ማክበር ኢትዮጵያ ውስጥ ያሉ ja man in የፍላጎት የቡድን የግለሰብ መብቶችን በአጠቃላይ እስከ ዛሬ ሳይከበሩ ቀርተው ችግሩ የከተቱንን በሙሉ መመለስ ወይ ደግሞ ለዛ ጥሩ መደላድል ማዘጋጀት አሁን ያለው የተዋቀረው መንግሥት የመጀመሪያ ኃላፊነት ነው ብዬ ነው የማምነው። ከሰውነት ክፍሎች አንዱ ከታመመ መላው አካል በሽተኛ ይሆናል የሚል አባባል አለ። በሰሜኑ የኢትዮጵያ ክፍል ያለው የፖለቲካ ሁኔታ የሰሜኑ ብቻ ሳይሆን የመላ አገሪቱ ህመም ብዬ አስባለሁ። ወይም ደግሞ የሰሜን ክልሎች ጉዳይ ሳይሆን አጠቃላይ የሀገሪቱ ጉዳይ ተደው ሊወሰድም ይገባዋል። ከዚህ አንጻር የተመረጠው መንግስትም እንደ መንግስት ከዚህ በኋላ ቁርጠኝነት የተሞላበት ውሳኔ ስጣል የሚል ሀሳብ ይኖረኛል። ሌላ በኩል ደግሞ ከተለያዩ ፓርቲ የተሾሙት ሰዎችም ከመንግስት ጋር እነዚህ የሰሜን አካባቢ ያሉት ጉዳዮችም የፖሊሲዎቻቸው ወይ ደግሞ የፕሮግራሞቻቸው ወይ የፖለቲካቸው አንድ አካል ሊሆኑ ይችላሉ ብዬ አስባለሁ። ከዚህ አንጻር ከተለያየ የፖለቲካ ፓርቲ የተወከሉ ሰዎችም በዚህ ረገድ ከፍተኛ ግፊት ያደርጋሉ የሚል አሳብ አለኝ። ስለዚህ በተቃዋሚ ሰላማዊ የሚሆን በአዲስ በተሾሙት የብልጽግና ፓርቲ አባላት በአጠቃላይ እንደ መንግስት ማለት ነው። አዲስ የተመሰረተውን መንግስት አሁን የህጋዊነት ጥያቄው ተመልሷል። ከዚህ በኋላ በየትኛውም የኢትዮጵያ ክፍል አካባቢ ሙሉ ስልጣን አለው። ስለዚህ ከዚህ አንጻር በሰሜን ኢትዮጵያ የሚስተዋለውን የጸጥታና የፖለቲካ ችግር በቅርብ ጊዜ መፍትሄ ያደርግሉታል ብዬ አስባለሁ። የተዛቡ የታሪክ ትርክቶችን በሚያስፋፉና በሚያሰራጩ አካላት ላይ ህጋዊ እርምጃ መውሰድ የመንግስት ዋነኛው ተግባር ነው። ሁለተኛ እነዚህን የተዛቡ የታሪክ ትርክቶችን ከስሩ መቅረፍ የሚቻለው ደግሞ የታሪክ ባለሙያዎችን ወደ መድረክ በማምጣትና በማወያየት ዜጎች ትክክለኛውን ታሪካቸውን አውቀው ትክክለኛ ማይነታቸውን አውቀው ከምንለያይባቸው ግን የምንሰባሰባቸው ታሪኮች ስለሚበዙ በነዛ ላይ አገራዊ መግባባትን አድርገን ወደ አንድነት ማምጣትም የመንግስት ትልቁ እና በጎ ጎኑ መሆን አለበት ብዬ ነው ማምነው። አሁን ለተፈጠረው ችግር ሌላኛው መፍትሄ ይሆናል ብዬ የማስበው ይሄ ብሔራዊ እርቅ ብለን የምንጠራው ነገር ነውና እነዚህ ነገሮች እስካሁን ላለፍናቸው ውጣ ውረዶች አንድ መፍትሄ ሊሆን ስለሚችል መንግስትም እዚህ ላይ ከሚመለከታቸው አካላት ሁሉንም ማህበረሰብ በሚወክል ደረጃ ብሔራዊ እርቅ ብናረግ እስካሁን የመጣንባቸውን አላስፈላጊ ታሪክ ትርቶችን ለማስወገድ እንደ አንደኛው መፍትሄ ሆኖ ለመንግስት ሊጠቅመው ይችላል የሚል እምነት አለ። መስፍንና እንግዶቻችንን እናመሰግናለን። አድማጮች፣ በሌላ በኩል ደግሞ የአዲሱ መንግስት ምስረታ አስመልክቶ በአቶ ዳዊድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አባል የሆኑት አቶ ያሶ ከበቦ የሰጡት አስተያየት ደርሶናል። ዘጋቢያችን ምትኩ ፍቃዱ ነው ያነጋገራቸው። እነሆ እኔ በግሌ በኢትዮጵያ እስካሁንም ሁሉን አቀፍና ነፃ ምርጫ ተደርጎ አያውቅም። በኢትዮጵያ ብቻ አይደለም፣ በመላ አፍሪካ ኦልሞስት ሁለትና ሶስት ከማይበልጡ ሀገር ውጭ ነፃና ፍትሐዊ ምርጫ ተደርጎበት በማይታወቅበት ምድር ኢትዮጵያ ላይ የተለየ ነገር ተፈጥሯል ብዬ መናገር አልችልም። ምርጫውን በተመለከተ ያው የምናውቀውና ያየነው ጉዳይ ስለሆነ ብዙ ብለንበታል፣ ተወያይተንበታል፣ ተነጋግረንበታል። በዚህም ምክንያት ፓርቲያችን ያለምን ሁኔታ ራሱን ከምርጫው አግልሏል። ምክንያቱም ምርጫው ገና ከጅምሩ ፍትሀዊ ስላልነበረ፣ ዞሮ ዞሮ መንግስት መስራቹ ፓርቲ ቀድሞም አገሪቱን ይገዛ የነበረ ነው። ከስም ለውጥ በስተቀረ ብዙ የተለወጠ ነገር የለም። ያንኑ ይዘው ነው እንግዲህ አሁን መንግስት እየመሰረቱ ያሉት። የተመሰረተውን መንግስት ኦልሞስት እኔ ያየሁት በሀገሪቱ ውስጥ ምናልባትም ከዚህ በፊት ባልታየው ሁኔታ ተብሎ የሚነገርለት ነገር አደባባይ መውጣታቸው ነው። ይሄ አደባባይ የመጡትም ያለፉትም የዚች ሀገር አስተዳዳሪዎች እዛ ወጥቶ ሲናገሩና ሲያስጨበጭቡ ነበረ። በአፍሪካ የተለመደ ነው እንግዲህ ህዝብ ፈርቶ ሲያጨበጭብ መሪዎች የተወደዱ ይመስላቸዋል። በእርግጥ በኢትዮጵያ አንዳንዱ እንዳልተወደደ እያወቀም ያደርጋል። ዞሮ ዞሮ ሰማንታ ፓወር ባለፈው ሲመጡን እንዳሉት ገቨርንመንት ኢን ኢትዮጵያ ያሉት ነገር ነው የታየው። ገቨርንመንት ኦፍ ኢትዮጵያ አይደለም ያሉት፣ ገቨርንመንት ኢን ኢትዮጵያ ያሉት። ስለዚህ የሾ አፕ አይነት ነገር ነው። አይቺ ያለፍኩት ከዚህ በፊት ባልተለመደ ሁኔታ ብዙ ሰዎችም የሚናገሩት መንግስትም ራሱ የሚናገረው ለተቃዋሚ ፓርቲዎች በሚኒስቴርነት ደረጃም በክልሎችም በቢሮ የሚመራ በአማራ ክልልም በኦሮሚያ ክልልም እንዲሁም ከእናንተ ጋር ሲታገሉ የነበሩትን ሰዎች ስልጣን ተሰጥቷቸዋል። ይሄን እንዴት አዩት? በምርጫ ውስጥ ባለመሳተፋችሁ ውስጥ ተጸጽታችኋል? ይህን ሹመት ስታዩ። በመሰረቱ በምርጫ ውስጥ ባለመሳተፋችን አንድም ጊዜ ተጸጽተን አናውቅም። እንዲያውም ዛሬ ደግሞ ሹመቱን ሳይ በምርጫ ውስጥ ባለመሳተፋችን እጅግ በጣም ደስተኛ ነው የሆንኩት። በምርጫ ቀድሞውኑ ምርጫው ፌር አይደለም ብለን ቀድመን ስላወቅንና ስለተነበይንም ያለውንም ነገር ግራውንድ ላይ ስላየንም አልተሳተፍንም። ዞሮ ዞሮ የዛሬውን ሹመት ደግሞ ስናይ በምርጫ አለመሳተፋችን ትክክልና ትክክል ብቻ ነበር ማለት የሚያስችል ደረጃ ላይ ነው የደረስኩት። ኦሮሞን በተመለከተ ወይም ደግሞ ኦነግን በተመለከተ ከኦነግ ተገንጥሎ የወጡ አፈንጋጮች ሁለት ሰው በሹመት ደረጃ ስማቸው ሲጠራ ሰምቻለሁ። ዞሮ ዞሮ ግን በየትኛው መስፈርት የኦሮሞን ህዝብ ትልቁን የኦሮሞን ህዝብ ትልቁን የኦሮሞን ብሄር ስም እያነሱ ከቁጥር የማይገቡ ሚዛን የማይደፉ ቢሮዎችን መምራት በአይሆን ስድብ እንጂ ሹመት አይደለም። ለምሳሌ በኦሮሚያ ደረጃ የማህበራዊና ሰራተኛ ምናምን ጉዳይ የሚባል ቢሮ ልጆችን ወደ አረብ ሀገር መላክ እና መመለስ ፕሮሰስ የሚያደርግ ከዛ የዘለለ ምንም አይነት ስልጣን የሌለው ተጽዕኖ ማሳድሩ ቢሮ እዛ ላይ መሾም ለኦሮሞ ህዝብ ንቀትና ስድብ ካልሆነ በስተቀር ሹመት ነው ብዬ አላስብም። ለሰጡኝ ማብራሪያ በጣም አመሰግናለሁ። አቶ ያሶከበት በጣም አመሰግናለሁ ጊዜ አመሰግናለሁ ዘጋቢያችንን። አድማጮቻችን፣ ተከታዩ ደግሞ ወዲህ ወደ ዩናይት ስቴትስ የሚመልሰን ዘገባ ነው። ፌስቡክ እንደገና ተመልሶ አነጋጋሪ ሆኗል። የዎል ስትሪት ጆርናል በቅርቡ ያወጣው ሪፖርት በድርጅቱ ውስጥ የሚታወቀው የፌስቡክ ጎጂ ተጽዕኖ፣ ያለው የውስጥ አለመግባባት መፍጠሩን ነው ያመለከተው። የድርጅቱ የውስጥ አሰራር የድርጅቱን የውስጥ አሰራር ያጋለጡት የቀድሞ የፌስቡክ ሰራተኛ በዚህ ሳምንት አደባባይ በመውጣት በማህበራዊ የትስስር ሚዲያው ድርጅት ላይ መመስከራቸውን ድርጅቱ ላይ ለሚካሄደው ምርመራ ተጨማሪ ሆነዋል የሚለው የአሜሪካ ድምጿ ቲናትሪን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ ያቀርበዋል። ግዙፉ የማህበራዊ ሚዲያ ኩባንያ ኢንስታግራምና ዋትሳፕ የተሰኙ ተጨማሪ የማህበራዊ ሚዲያ የትስስር መድረኮችን ይቆጣጠራል። ድርጅቱ አሁን ተመልሶ መነጋገሪያ ሆኗል። የቀድሞ የፌስቡክ ሰራተኛ ፍራንስ ሀውገን እንዲህ ብለዋል። እዚህ ያለሁበት ምክንያት የፌስቡክ ውጤቶችን ህጻናት ስለሚጎዱ፣ ክፍፍልን ስለሚፈጥሩና ዴሞክራሲያችንን ስለሚያዳክሙ ነው። ፍራንስ ሀውገን ፌስቡክ ውስጥ የፕሮጀክት ስራ አስኪያጅ ሆነው ለሁለት ዓመታት ሰርተዋል። ከዚህ ወዲህ የድርጅቱን አሰራር በማጋለጥ ይታወቃሉ። ትናንት ማክሰኞ ሀውገን በህግ መወሰኛው ምክር ቤት ፊት ቀርበው ምስክርነታቸውን ሰጥተዋል። በድርጅቱና ከድርጅቱ ጋር ተያይዘው ባሉ እንደ ኢንስታግራም አይነቶቹን አፕሊኬሽኖች አስመልክቶ ባሉ ችግሮች ላይ ሆን ብሎ እርምጃ ያለመውሰድ ዳተኝነትና ግልጽነት የጎደለው አሰራር መኖሩን መስክረዋል። መስካሪዋ ፌስቡክ በአሰራሩ ከእውነት ይልቅ በአብዛኛው የቅጥፈት ወሬዎችን በፍጥነት በማሰራጨትና የተሳሳቱ የኢንፎርሜሽን ዘመቻዎችን በዩናይትድ ስቴትስም ሆነ በመላው ዓለም ወደ መርጨት ያደላል ብለዋል። ፍራንሲስ ሃውገን እንዲህ ይላሉ። የድርጅቱ አመራሮች ፌስቡክና ኢንስታግራምን እንዴት አድርገው ደህንነቱን የተጠበቀ መድረክ ማድረግ እንደሚቻል ያውቃሉ። ይሁን እንጂ በከፍተኛ መጠን የሚያጋብሱት ትርፍ በመኖሩ ሰዎችን የሚያስቀድም ለውጥ ማድረግ አይፈልጉም። ፌስቡክ ራሱ እንዳደረገው ጥናት ኢንስታግራምን የሚጠቀሙ 32 ከመ ከመቶ የሚሆኑ ወጣት ልጃገረዶች ስለ ሰውነት ቅርጻቸው መጥፎ ስሜት እንደሚሰማቸው የገለጹ ሲሆን ኢንስታግራም የበለጠ ያሳሰባቸው መሆኑን ተናግረዋል። ፍራንሲስ ሐውገን እንዲህ ብለዋል። ፌስቡክ በፈጠረው የማጉያ ቀመሮቹ ወይም አምፕሊኬሽን አልጎሪዝምስ የተጠቃሚዎችን ደረጃ ለመልመድ አጉልቶ የሚያጋንኑ መስፈርቶችን ይጠቀማል። ይህ ሕጻናትን እንደ ጤናማ የምግብ አሰራሮች ከሚመስሉ ገራገር ጉዳዮች አንስቶ የአመጋገብ ጉድለትን እስከሚሰብኩ ይዘቶች ድረስ በአጭር ጊዜ ውስጥ እንዲተዋወቁ ያደርጋል። ፌስቡክ ግን ሀውገን በምስክርነታቸው ወቅት የተናገሩት በድርጅቱ ውስጥ መመልከት ከቻሉት ከተወሰኑት የጥናትና የፖሊሲ ውጤቶች ብቻ ተነስተው ነው ይላል። የኒው ሜክሲኮ ክፍለ ግዛት ዲሞክራቱ ሴኔተር ቤን ሬ ሉጃን የሚከተለውን ጥያቄ ለፌስቡክ የዓለም አቀፍ የደህንነት ኃላፊ አንቲገን ዴቪስ ሰንዝረዋል። ፌስቡክ በተጠቃሚዎቹ ላይ ጉዳት ሊያመጣ የሚችል ለውጥ በመድረኩ ተመልክቶ ያውቃል በተጠቃሚዎች ቁጥርም ሆነ በገቢ ላይ ጭማሪ ስለሚያመጣስ ወደፊት ገብቶበታል? የፌስቡክ ዓለም አቀፍ የደህንነት ኃላፊው አንትግን ዴቪስ እንዲህ በማለት መልሰዋል። እንደዚያ ያለ ነገር በፍጹም በፌስቡክ ተሞክሮ አያውቅም። መድረካችንን ለሚጠቀሙ ሰዎች ደህንነት በሚገባ እንጨነቃለን። ለዚህም አስራ ሁለት ቢሊዮን ዶላር መዋለ ነዋይ አፍሰሰንበታል። በዚህ ላይ የሚሰሩ በሺዎች የሚቆጠሩ ሰራተኞች አሉን። ጉዳዩን የምናስተናግደው በዚያ መንገድ ነው። በሴቶች ላይ የምታደርሱትን ጥቃት አቁሙ የሚል ድርጅት መስራችና የፌስቡክ ተቺ የሆኑት ሸሪን ሚሸል የፌስቡክ ሰዎች ሁሌም ቃላቸውን እንዲሰጡ ሲጠየቁ በሚሰጧቸው መልሶች፣ ወደፊት እናሻሽላለን፣ የተለየን እና የተሻል እንሆናለን ይላሉ። ከዚያ በቃ ይሄዳሉ። ምንም የሚፈጠር ነገር የለም ወይም በአብዛኛው ምንም የተፈጠረ ነገር የለም ብለዋል አያይዘውም እንደሚመስለኝ ግን ለመጀመሪያ ጊዜ አሁን ማረጋገጫ የተገኘ ይመስለኛል። መረጃው እያላቸው ማድረግ ያለባቸው ነገር መኖሩን እያወቁ ግን ያላደረጉት ነገር ነው። በቃ አላደረጉትም ብለዋል። አንዳንዶቹ ፌስቡክን ትንባሆው ድርጅቶችን ገጥሟቸው ከነበረው አስጨናቂ ጊዜ ጋር ያመሳስሉታል። ዴሞክራቱ ሴኔተር ሪቻርድ ብሉሜንተል እንዲህ ይላሉ። ፌስቡክ ቢግ ፌስቡክና ትላልቆቹ የቴክኖሎጂ ኩባንያዎች ትልቁ የትንባሆ ዘመን የገጠማቸው ይመስላል፣ ሂሳብ የሚያወራርዱበት ጊዜ። ትላልቆቹ የትንባሆ ድርጅቶችም ምርታቸው ካንሰር እንደሚያመጣ ማወቃቸው ብቻ አይደለም ራሳቸው ሰርተው የደረሱባቸው ጥናቶች መኖሩን ስናውቅ፣ ፋይሎቹን ሰውረዋቸዋል። ፌስቡክ ጉዳት ማምጣቱን አስመልክቶ በቀረበው ክስ ሕግ አውጪዎችና ተቆጣጣሪ ተቋማት ውሳኔዎችን መውሰድ አለመውሰዳቸው የሚታይ ይሆናል። ፌስቡክም የሚሰጠው ምላሽ ምን ሊሆን እንደሚችል ግልጻ አድማጮች አሁን የቀጥታ ስርጭት መልእክት ይዘናል። የተከበራችሁ ተመልካቾችንና አድማጮቻችን የኢትዮጵያ የተባበሩት መንግስታት ድርጅት ሰባት ባለስልጣናትና ሰራተኞቻቸውን ማስወጣቷን በሚመለከት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የሚያካሄደውን ውይይት ከምሽቱ አራት ሰዓት ተኩል ጀምሮ በቀጥታ እናስተላልፋለን። በቴሌቪዥንና ና በራዲዮ በመደበኛው የአሜሪካ ድምፅ የኢትዮጵያ ቻናሎች እናቀርባለን። በራዲዮ በዘጠኝ 310 በ11720 11 እና በ15660 ኪሎ ሄርዝ ላይ ታገኙናላችሁ። የአሜሪካ ድምፅ አድማጮች ወደ ሁለተኛው አጋማሽ ስርጭታችን ዘልቀናል። ቀዳሚውም ወደ ባህር ዳር የሚወስደን ዘገባ ነው። ጦርነት እየተካሄደባቸው ካሉ የአማራ ክልል አካባቢዎች የዋግ ህምራ ብሔረሰብ አስተዳደር ዞን አንዱ ነው። ከተለያዩ ዞኑ ወረዳዎች ተፈናቅለው ባህርዳር ከተማ ከሚገኙ ተፈናቃዮች አስራ ሰባቱን ወደ መኖሪያ ቤታቸው ወስደው በማስተናገድ ላይ የሚገኙ አንድ የባህርዳር ከተማ ነዋሪ ጋር ቆይታ ያደረገችው ዘጋቢያችን አስቴር ምስጋናው ዘመድ ፈልገን መጠጋት ብንመጣም ለመጠጋት ብንመጣም ሁሉ ዘመዳችን ሆነው አገኘ ነው ሲሉ ተፈናቃዮቹ የሰጧትን አስተያየት አክላ ተከታዩን አጠናቅራለች። ባህርዳር ከተማ ነዋሪ የሆኑት ወይዘሮ ሂሩት ተገኔ በመኖሪያ ቤታቸው ከዋግምራ ዞን ተፈናቅለው የመጡ አስራ ሰባት ሰዎችን እያስተናገዱ ነው። መስከረም ሁለት ሶስት አራት እያሉ የገቡት ወደ ሰላሳ ሰው ነበሩ። ከዛ ወደ አራት ሰው መጀመሪያ አዲስ አበባ ሄደን እንደገና አሁንም አራት ሰው ከዛ ሁለት ሰው ሁለት ሰው እያሉ ወደ አስር አስራ አንድ ሰው የሚሆኑ ወደ አዲስ አበባ ሄደዋል። በሂደት ማለት ነው። አሁን ግን እዚህ ቤት የሚኖሩ አስራ ሰባት ሰዎች ናቸው። ወይዘሮ ሂሩት ቤት ንብረታቸውን በድንገት ጥለው የመጡ ተፈናቃዮችን በቤታቸው ቢያስጠልሉ ማህበረሰቡ በየቀኑ የሚያመጣው ድጋፍ እንዳስገረማቸው ይናገራሉ። የመንግስት ሰራተኛ ነኝ፣ ለዛውም ፀሐፊ ነኝ። እንደገና ደግሞ ማንንም ታምኛ አይደለም ሰው ቆሉም፣ ፍቅር ካለ ቆሎም በልቶ ያደራል። ፍቅር ከምግብ ከምንም በላይ ነው። ማህበረሰቡ፣ ጓደኞቼ፣ ጎረቤቶች ረድተውናል። ሰው ማለት ይሄ ነው። እነሱ ከተሰጣቸው ነገር እንኳን ውጭ ላሉ ወገኖቻቸው ለከሌ ምናምን ብለው ቆርሰው ይሰጣሉ። እኔ ይሄን ነው እማውቀው። ፍቅር ማለት ይሄ ነው። በቃ ለሰው የሰጠ ለእግዚአብሔር ያበደረ ነው የምለው እኔ እና ቢሰጥ መልካም ይሄ ጊዜ ያልፋል። እማያልፍ ነገር የለም። እኛ በምድር ስንመጣ ራቁታችንን ነው የመጣነው። መጠለያ እንድንጠለልበት እ ይሄ ቤት የሁሉ ሰው ቤት ነው። እኛ እንስራው እንጂ የሁሉ ሰው ስንሄድ ጥለነው ነው ነው የምንሄደው። መጨመር ምናምን አሁን ሰርቪሱ ይከራይ ነበር። እኛ ግን ለምን እንትን እንዳልነው አናቅም። በመጥተው እንዳሁም እንከራየው ምናምን ሲሉ አይ ተውት እንደዚህ ነው ያ ሰርቪስ በገቢ ቢያመጣ ከወገን ከሰው አይበልጥም። ይህ ጊዜ ደግሞ ያልፋል። እነዚህ ሕፃናቶች እንኳ አድገው ከኛ ምን ይማራሉ? ነገ ደግሞ እነሱም ከዚህ የተማሩትን ነገር ማካፈል ይለምዳሉ፣ ፍቅር ይለምዳሉ። እነሱ ደግሞ ከዚህ የበለጠ እኔ ትንሿን ነገር ነው ያደረጉት ከ21 ቀን በፊት ከዋግ ምራዙ ሶስት ቀናትን በእግራቸው ተጉዘው ከመጡ ተፈናቃዮች አንዱ አቶ መስፍን ብርሃነ መስቀል ዘመድ ብለው ቢመጡም የማያውቁት የባህር ዳር ከተማ ነዋሪ በሙሉ ዘመዳቸው መሆኑን እንደተረዱ ይናገራሉ። ተፈናቅለን ስንመጣ ባህር ዳር ላይ ያየነው ነገር በጣም ደስ የሚል ነው። ጫማ እንኳን ለመግዛት ተፈናቃይ ነኝ ስለው በገዛሁበት ነው የምሸጥልህ ብሎ እስከዚህ ድረስ ማሰብ አንድ ጓደኛዬ ኪራይ ቤት ሆኖ ከተከራየበት ግቢ ውስጥ እሷም ተከራይ ሆና ኪራይ ከፈለችለት። ይሄ በጣም የሚያስደስት ነው። ስንመጣ ከሰቆጣ ምንም እንኳን የምንተዋወቅ ብንሆንም እዚህ ጋር ደግሞ አንድ ቤተሰብ ሆነን ነው እገሌ ላይ በልቷለ ያልበላም እገሌ ላይ ጠጥቷለ ያልጠጣም ይህንን መተሳሰብን አዲስ ፍቅር የመሰረተልን የባህር ዳርን ሰውን በረከቱን ያትረፍርፍለት ነው ምለው እዚህ ራሱ አሁን እኛ ከኛ ኮተርፎ ሄዷል እዚህ ግቢ ውስጥ ጎረቤቶቻቸው የነ ፍሬ ጎረቤቶች የነ ሂሩቴ ጎረቤቶች በሙሉ እንጀራ እየተሸከሙ ልክ እኛ አሁን እድር እንደሚካሄደው በለቅሶ በሀዘን ጊዜ እንደሚወሰደው አይነት ነው የሆነብኝ ይሸከማሉ፣ ይመጣሉ፣ ይሸከማሉ፣ ይመጣሉ። እኛ ከምንበላው ያክል ተርፎ መጠለያ ላሉት እንኳን ወስደናል። ይሄ ረሃብ ውስጥ እንኳን አይደለንም። ቤታችንን እስከሚያስረሳ ድረስ ነው። ትውስታችንን እስከምንረሳል ድረስ ነው። አካባቢው ጎረቤቱ በሙሉ በቃ ወጥ ሰርተው እንጀራ ይዘው ተሸክሞ ይመጣሉ። ከአቅማችን በላይ ሆኖ ደግሞ እንደኛው የተፈናቀሉ ናቸው ብለን በባጃጅ ወስደን እስከ መስጠት እና በጣም ደስ የሚል አቀባበል ያለው ሕብረተሰብ ነው ያገኘ ነው። መንግስታችን፣ ወደ ቤት የምንመለስበት አጭር ጊዜ ያመቻችልን፣ ሰርተን የምንለወጥበት፣ ሰርተን በጣም የሚያሳዝነው መስራት የሚችል መስራት የሚችል አይምሮ ተቆራምጦ ቁጭ ስል ያሳዝናል። እርግጥ መንግስት ላይ ከምረን የምንጠለ አይደለም። የወቅቱ ችግር ነው። አቶ መስፍን ብርሃነ መስቀል የባህር ዳር ከተማ ነዋሪ መጠጊያ ከሌላ ቢሆናቸውም እዛው ዋግምራ የቀሩ ቤተሰቦቻቸውን ሲያስታውሱ ግን ስሜታቸው እንደሚረበሽ ይናገራሉ። ይሄን ላስተላልፍ ፈልጋለሁ። ፍቅር የሆነ ህዝብ ነው ጥለን የመጣ ነው ፍቅር የሆነ አባት እናቶች ናቸው ጥለን የመጣ ነው። ደካማ አቅመ ደካሞች ናቸው ጥለናቸው የመጣ ነው። ይሄ ጊዜ አልፎ ነገጧት እኮ እንገናኛለን። በዘመን መለወጫ ላይ ነው። ዱለት በመጣራሪያ ገሰዓት ላይ ነው። በረን ቤታችን ዘግተል የወጣ ነው። ይሄ ጊዜ አልፎ ደግሞ እንገናኛለን። የዋግ ህዝብ በሙሉ አትከፉ፣ በይልኝ ይህንን ቃል ወይዘሮ ሂሩት በመጨረሻ ጊዜ የሚያመጣው አይታወቅምና ማህበረሰቡ እርስ በርስ ይደጋገፍ ሲሉ ምክራቸውን ለግሰዋል። ቤት ኪራይ የሚጨምሩ ሰዎች ይህ ቀን ያልፋል። እነሱም እኮ ሳይበሉት ሊሄዱ ይችላሉ። ማን ያውቃል? ሸቀጥም ይህ ስግብግብ ነው። ህፃን ናታን ግን ከዚህ ሁሉ ውጥንቅጥ ውጭ ነው። በግቢው እንዲህ እንደ ልቡ ይቦርቃል። አመሰግናለው። አስቴር ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ በ22 በ25ና በ31 ሜትር ባ ሴቶችና ቤተሰብ ነው። ፕሮግራሙ እልልታ ፕሮዳክትስ ከዘጠኝ ዓመት በፊት አዲስ አበባ ውስጥ የተመሠረተ ተቋም ነው። ተቋሙ ከተፈጥሮ ግብዓቶች የሚዘጋጁ ሳሙናዎች የተለያዩ የአንገል ልብሶችና ጌጣጌጦችን እያመረተ ለገበያ ያቀርባል። እነኚህን ምርቶች የሚያመርቱትም በሴተኛ አዳሪነት ይተዳደሩ የነበሩ ሴቶች ናቸው። ተቋሙ ለእነኚህ ሴቶች የተለያዩ የምክር አገልግሎቶችን በማዘጋጀት ልጆቻቸውን በማቆያ እንዲቆዩ በማድረግ ምግብ በማቅረብና እንዲሁም የስራ እድል በመስጠት ካሉበት ሕይወት እንዲወጡ ይጥራል። ኤደን ገረመው ተቋሙ በሚሰጣቸው አገልግሎቶች ዙሪያ የተቋሙን ዋና ስራ አስኪያጅ ወይዘሮ እምነት ምርሻን አነጋግራ ተከታዩን አተናግራለች። ወደ ሴተኛ ዳሪነት ያው ሱነታ ከአክስቴ ጋር ተጣልቼ ነው እና ብዙ ስቃይ ደርሶብኛል። ሶሶዎች አሉ ጫት መቃም አለ፣ ሲጋራ ማጨስ አለ። አርግዥም እራሱ በጣም ብዙ ስቃይ፣ ህይወቱ በጣም ከባድ ነው። ያለኝ አማራጭ እሱ ብቻ ነበር። ከሶስት ዓመት በኋላ ግን ልልታ የሚባል ድርጅት መጥቶ ወደ እነሱ ወሰዱኝ። እነሱ በጣም ረድተውኛል። ቤት ተከራይቼ እንድኖር ተደረግኩ። ትልቁ ነገር እኔ በህይወቴ አተረፍኩ የሚለው የበለጠ ነገር የልጅ ህይወት ነው። እኔ ስለተቀየርኩ ከኔ ጋር እስካለ ድረስ ብዙ ምንም አይነት ነገር ቅም ብዬ አስባለሁ። ይህ በእልልታ ፕሮዳክት ውስጥ በጌጣጌጥ ስራ ላይ እየሰራች የምትገኘው የአየለች ድምጽ ነው። ተቋሙ ከተመሰረተ ከዘጠኝ ዓመት በላይ ጊዜ ያስቆጠረ ሲሆን በአዲስ አበባ፣ በአዳማ በባህር ዳር ቅርንጫፎች አሉት። በተለያዩ ምክንያት ከቤታቸው ወጥተው በሴተኛ ዳርነት ህይወት ውስጥ ያሉ ሴቶችና እናቶችን የስራ እድል በመስጠት ይረዳል። የድርጅቱ ስራ አስኪያጅ እምነት መርሻ ስለ ተቋሙ እንቅስቃሴዎች እንዲህ ያስረዳሉ። ዴልታ ፕሮዳክትስ የተመሰረተው ሁለት ሺህ አስራ ሁለት ፈረንጆቹ አቆጣጠር ነው። የዴልታ ዊመን አት ሪስክ የሚባል የሀገር በቀል ድርጅት አለ ምን ላይ ነው የሚሰራው? ሴተኛ አዳሪ የሆኑ ሴቶችን ከዛ ህይወት በማውጣት ከማህበረሰቡ ጋር ተቀላቅለው እንዲኖሩ የሚሰራ ድርጅት ነው። ስለዚህ እልልታ ወመን አት ሪስክ ስር የተለያዩ ፕሮግራሞች አሉ። በመጀመሪያ የምክር አገልግሎት ይኖራል። ከዛ ከምክር አገልግሎቱ ጋር ተያይዞ ደግሞ የስራ ስልጠና ወይም የስራ ክህሎት እንዴት ወደው መስራት ይችላሉ የሚለው ነገር ላይ ስልጠና ይሰጣቸዋል። ከዛ በተጨማሪ ልጆቹ የሴቶቹ ልጆች ማለት ነው፣ ብዙ ጊዜ ሴቷ ገላዋ ሲደክም፣ ወይንም ደግሞ እሷ መስራት ስታቆም ይህን ስራ ልጇን የመተካት ነገር አለና ስለዚህ ያን ከትውልድ ወደ ትውልድ የሚሸጋገረውን ነገር ለመስበር ምንድን ነው እያደረግን ያለ ነው? ልጆቹ ላይ እየሰራን እንገኛለን። ከዴይኬር ጀምሮ እስከ ዩኒቨርሲቲ ድረስ ባለው እስከ ከፍተኛ የትምህርት እድል ድረስ እንሰጣቸዋለን። እዛ ፕሮግራም ውስጥ እስካለች ድረስ ልጇን ዴኬር እትንከባከብ እናደርጋለን። ስለዚህ እዛ ትቀመጣለች ማለት ነው። ልጇ በመሀል ላይ እያጠባች ወይንም ደግሞ የሚያስፈልገው ነገር እያደረገች ወደ ስልጣኗ ትገባለች። ሌላው ደግሞ የምናደርገው ነገር የስራ ስልጠና፣ በፍላጎታቸው በሚፈልጉት አይነት እንዲሰለጥኑ እናደርጋለን። የምግብ ስራ ሊሆን ይችላል። የልጆች እንክብካቤ ስልጠናዎች አሉ። ባለፉት ጥቂት የማይባሉ ዓመታት ውስጥ ከአንድ ሺህ በላይ የሚሆኑ ሴቶች ማሰልጠናቸውና ከዚህ ሕይወት ውስጥ እንዲወጡ መርዳታቸውንም የእልልታ ስራ አስኪያጅ እምነት ይናገራሉ። ከተለያዩ ድርጅቶች ጋር እንሰራለን። ከሃይማኖት ተቋማት ጋር፣ ሪሰንትሊ ከደላሎች ጋር፣ ከቀበሌዎች ጋር፣ ከማህበረሰቡ ጋር ገብተን የምንሰራበት ሁኔታ አለ። ስለዚህ እልልታ ወመናት ሪስክ በትንሹ ሰፊ ስራ ነው የሚሰራው። ግን ይህንን ይመስላል የሚሰራው ስራ። እስካሁን ድረስ ወደ አንድ ሺህ ሁለት መቶ የሚያክሉ ሴቶችን ከዛ ህይወት የማውጣት ስራ ሰርተናል። ሰክሰስ ማለት ለእኛ ሴቶቹ ሙሉ በሙሉ ከሴተኛ አዳሪነት ወይንም ከዝሙት አዳሪነት ሲወጡ ነው። ዘጠና ፐርሰንት ሰክሰስ አለን። ይህ ሴቶቹን ካሰለጠንን በኋላ ቅድም እንደነገርኩሽ የበጎ አድራጎት ድርጅቱ ውስጥ ስራ ለማስገኝ ለማስቀጠር እንቸገራለን። ለምሳሌ ምግብ ስራ ተምራ ማንበብ አትችልም ሆቴል ውስጥ ልናስቀጥራት ስንል፣ ስለዚህ ቀለል የሚል ስራ ትምህርት የማይፈልግ ግን መስራት የሚችሉትን ስራ እናሰራቸው በሚል ነው። ስለዚህ አንደኛው የገቢ ማስገኛ ስራውን ይሰራል፣ መልሶ ሙሉ በሙሉ ገቢውን ለውመን አት ሪስክ ይሰጣል። ሁለተኛ ደግሞ የስራ እድል ከዛ ህይወት ለወጡ ሴቶች የስራ እድል ይፈጥራል ማለት ነው። ይሄ ነው የተቋቋመበት አላማ። ስለዚህ ፕሮዳክት የሚያመርተው ምርት ጌጣጌጥ እና ስካርፎችን ነው የሚያመርተው ሳሙናም አለ። ወይዘሮ እምነት ሴቶቹ ወደ እልልታ ተቋም በመምጣት የሙያ ስልጠና በሚወስዱባቸው ጊዜ ውስጥ የሚያገኙት ገቢ ከቀደመው ጋር የሚወዳደር አለመሆኑ በራሱ ፈተናዎች አሉት ይላሉ። ትልቁ ቻሌንጅ ወደ እኛ ጋር ሲመጡ የምንሰጣቸው ገቢ ከነሱ ከሚያገኙት ገንዘብ ጋር አይገናኝም። እነሱ በቀላሉ በጣም ብዙ ገንዘብ ማግኘት ይችላሉ። እኛ የምንሰጣቸውን በቂ ያን ያክል እዛ የሚያገኙትን ገንዘብ አይደለም የምንሰጣቸው። ያንን የምናደርገው ለምንድን ነው? የተወሰነ ደረጃ ሊያኖራቸው የሚችል ልጆቻቸው ሊያኖር የሚችል ገቢ እንሰጣቸዋለን። ነገር ግን ልክ እዛ የሚያገኙትን ገንዘብ ከሰጠናቸው ከትክክለኛው የሕይወት እንትን ጋር አይጣጣሙም። ስልጠና ሰተን ወደ ስራ ስናሰማራቸው ያንን ብር መልሰው አያገኙትም። ስለዚህ እኛ ጋር ሲገቡ ሼፕ አፕ የሆኑ ነው የሚሄዱት ወይንም ደግሞ እየተስተካከሉ ነው የሚሄዱት ያላቸውን የምንሰጣቸውን ለእጅ ወይንም ለተለያዩ ወጪዎች የምንሰጣቸውን ገንዘብ አብቃቅተው መኖር እንዲችሉ እናስተምራቸዋለን ማለት ነው። ከገንዘቡን በተጨማሪ የተመጣጠነ ምግብ የሚያገኙበትን ሁኔታ እናመቻቻለን። ለምሳሌ በሳምንት አትክልትና ፍራፍሬ እንሰጣቸዋለን። እዚሁም ደግሞ በወር የሚሰጣቸው እንደ ጤፍ፣ እንደ ፍርኖ ዱቄት፣ ውስ ፓስታ፣ ዘይት የመሳሰሉ ነገሮች አሉ። ራሳቸውን አስተካክለው መሄድ እንዲችሉ ነው፣ እየሰራ ነው። በተጨማሪም በዚህ ህይወት ውስጥ የሚያልፉ ሴቶች በአብዛኛው ልጆቻቸው የስነ ልቦና ቀውስ እንደሚያጋጥማቸው በመግለጽ ለዚህም የተለያዩ መርሃ ግብሮችን እናካሄዳለን ይላሉ። በብዛት በጣም ኤርሊ ኤጅ ላይ ሶስት አራት ልጆች ይኖሯቸዋል። ያው ብዙ አባቶቻቸው የማይታወቁ ልጆች አሏቸው፣ ደግሞ የማንነት ቀውስ ይገጥማቸዋል ብዙ ጊዜ ልጆቹ። በተጨማሪ እናቷ ቢውዝ ስትደረግ ልጅም ታያለች፣ ወንድም ሴት ያያሉ አንዳንድ ጊዜ ይህንን ስራ የሚሰሩበት መንገድ በጣም ከባድ ነው። አንድ ቤት ውስጥ ከታች የልጅቷ ተኝታ ወይ ከአልጋ ስር ተኝታ እሷ ከላይ የምትተኛባቸው ሁኔታዎች አሉ፣ የምንሰራበት ይህንን ስራ ማለት ነው። ስለዚህ እንደሱ እንደሱ ሲሆን ልጆቹ በጣም ሳይኮሎጂካሊም እየተጎዱ የሚያድጉበት ሁኔታ አለ። ስለዚህ ወደ እኛ ድርጅት ሲመጡ ከዚህ ጋራም የተለያዩ ድጋፎች እናደርግላቸዋለን። የማማከር እነዚህ ፕሌይ ቴራፒ ወይንም ደግሞ አይደንቲቲ ፕራይሲስን ሲገጥማቸው ወይም የማንነት ቀውስ ሲገጥም ያለባቸው ያለውን ነገር እንዴት ነው ሶልቭ ማድረግ የሚችሉት የሚለውን አይነት ነገር ትሬኒንግ እንሰጣቸዋለን። እልልታ ፕሮዳክትስ ከእልልታ አትሪስክ ጋር በመሆን ለእናቶችና ለልጆች ድጋፍ የሚያደርግ ሲሆን ድርጅቱ የሚያመርታቸውን ሳሙናዎች፣ የአንገት ልብሶችና ጌጣጌጦችም ለዓለም ገበያ ያቀርባል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ እድና አመሰግናለሁ። አሁን ልዩ ማሳሰቢያ የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርችዋል ቻናል 57 ዲግሪ ዌስት የቨርችዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30፣ ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምፅ አድማጮቻችን ወደ ምሽቱ የመጨረሻ አቅንብር ነው የምንወስዳችሁ። የዩናይት ስቴትስ ካናዳና በሌሎችም የዓለም ዙሪያ አካባቢዎች አሉ። የነርቭ ጤና አዋቂዎች ባለፈው የአውሮፓውያኑ 2020 ዓ ም ውስጥ ሰዎች አይኖቻቸውንና የተለያዩ የሰውነት ክፍሎቻቸውን በድንገት እያንቀሳቀሱ ወይም እንዲያንቀሳቀሱ የሚያስገድደውን ቱረት ሲንድረም የሚባለውን የነርቭ ችግር የሚመለከት የሚያሳዩ ሰዎች በቁጥር መበራከትን የተመለከተ ዘገባ ነው። በአጭሩ የተቀነባበሩ ቪዲዮዎች ማሳያው ማህበራዊ መገናኛ ቲክቶክ የማይታይበት ነገር የለም። ዳንሱ፣ ዘፈኑ፣ ቀልዱ፣ አስደናቂ ችሎታ ያላቸው እንስሳት፣ ያለባበስ ፋሽን ወዘተ ተመልካች ይቁጠረው። በቅርብ ጊዜ ደግሞ ቲክቶክ አንድ ጤና ነክ ግንዛቤ ማስጨበጫ ቪዲዮ ማሳየት ጀምሮ ነበር ያም ቱረት ሲንድራም ተብሎ ስለሚጠራው ሰዎች ያለ ፍላጎታቸው አይናቸውን ጭፍን ጭፍን፣ አንገታቸውን ወዲያ ወዲህ፣ እጆቻቸውን ወደ ላይ ወደ ታች ያለማቋረጥ እንዲያነቃንቁ ወይም ሳይፈልጉ አንዳች ድምፅ ደጋግመው እንዲያወጡ የሚያደርግ የነርቭ ስርዓት እክል ግንዛቤ ለማስጨበጥ ተብሎ የተዘጋጀ የቪዲዮ ቅንብር ነው። ሃሽታግ ቱረት በሚል ርዕስ የተዘጋጀ ቪዲዮ ነው። በዓለም ዙሪያ አራት ቢሊዮን ጊዜ እንደታየ ተገልጿል። ክፋቱ ያ ለመልካም የግንዛቤ ማስጨበጫ ተብሎ የታለመ የቪዲዮ ስርጭት አሉታዊ ውጤትም ሳያመጣ አልቀረም። አምና እንደ አውሮፓውያን አቆጣጠር በሀያ ሀያ ልክ በዚህ ሰሞን ዶክተር ታማራ ፕሪንግሼም እና ባልደረቦቻቸው ካናዳ አልበርታ በሚገኘው የቱረት ተጠቂዎች ሕክምና ክሊኒካቸው አንድ ያልተለመደ ነገር እንዳጋጠማቸው ይናገራሉ። በየሳምንቱ ወደ አስራ ሰባት የሚሆኑ በድንገት የቱረት ችግር ተጠቂዎች መሳይ ባህሪ የታየባቸው ወጣቶችን መቀበል ጀመርን። ቱረት ሲንድረም በዘር የሚተላለፍ ብዙውን ጊዜም ከሴቶች ይልቅ ወንዶች ላይ ይታያል። የሚጀምረውም በልጅነት ሲሆን ከፍ እያሉ ሲሄዱ ችግሩም በዚያው ልክ እየጨመረ ይሄዳል። የካልጋሪ ዩኒቨርሲቲው የነርቭ ሐኪም ዴቪድ ማርቲኖ አዲሶቹ ታካሚዎቻችን ከተለመዱት የቱረት ችግር ታካሚዎቻችን ለየት ያሉ ሆነው አግኝተናቸዋል ይላሉ። እነዚህ ልጆች የሚበዙት ሴቶች ልጆች ሲሆኑ በአንድ ቀን ወይም በጥቂት ቀናት ውስጥ የቀፋ ደረጃ ላይ ደርሰው እናያቸዋለን። ይህን ሁኔታ ያስከተለው አንዳች ነገር መኖር አለበት ብለው ሐኪሞቹ ይጠረጥራሉ። ዶክተር ታማራ ፕሪንግሸም ከሴት ልጃቸው ጋር ሆነው ሲያወሩ ባገኙት መረጃ ተመርኩዘው ቲክቶክን መከታተል ጀመሩ። አንዳንዶቹን ቪዲዮዎች ስመለከታቸው እንዲህ የሰውነት ክፍላቸው ላይ ልክ ይሄን አይነት ተደጋጋሚ እንቅስቃሴ የሚያደርጉ አምስት ልጆችን አውቃለሁ አልኩኝ። ካነጋገርኳቸው ወጣቶች አንዷ ሌሊቱ ሙሉ ቲክቶክ ቪዲዮዎችን እያየች ካደረች በኋላ እንደ ጀመራት ትነግራኛለች። ባለፈው አመት ውስጥ ዩናይትድ ስቴትስ፣ እንግሊዝ፣ አውስትሬሊያ እና ጀርመን ያሉ ክሊኒኮች ተመሳሳይ ችግር ያለባቸው ታካሚዎች እንዳጋጠሟቸው ሪፖርት አድርገዋል። በዩናይትድ ስቴትስ ሎስ አንጀለስ፣ ካሊፎርኒያ ዩኒቨርሲቲ ዩሲኤልኤ የህፃናት የአእምሮ ሐኪም የሆኑት ጃን ፒያኔሴንቲኒ አንዱ ናቸው። እንዲህ ይላሉ። ተደጋጋሚ እንቅስቃሴው የሚጀምረው በጣም ጎላ ባለ ደረጃ ነው። ለምሳሌ ደጋግሞ ራስን ከሆነ ነገር ጋር ማጋጨት ወይም ያለማቋረጥ ማከክ ወይም ዝም ብሎ እጅን ማወናጨፍ ሊሆን ይችላል። እነዚያ ስለ ቱረት የነርቭ ጤና ችግር ግንዛቤ ለማስጨበጥ ተብለው የወጡ ቪዲዮዎች በሌላ ምክንያት ለዚህ ችግር ሊጋለጡ የሚችሉ ሰዎችን መሰል ድምፆችና እንቅስቃሴዎች እንዲያደርጉ ያነሳሱ ይሆናል የሚል ጥርጣሬ ያላቸው ሐኪሞቹ እንዲህ አይነት ችግር ኖሯቸው እኛ ጋር ለህክምና የሚመጡ ልጆች ከባድ ድባቴ ወይም ጭንቀት እንዳለባቸው ይነግሩናል። ይሄ በአመዛኙ ከወረርሽኙ ጋር የተያያዘ ሊሆን ይችላል። ይሁን እንጂ አንዳንዶቹ ለቱረት የነርቭ ችግር ግንዛቤ ለማስጨበጥ ተብለው የተዘጋጁ ቪዲዮዎች አስቂኝ የሆኑ እንጂ እንዲህ ባለው የጤና እክል ተጠቂ ለሆኑ ሰዎች ህይወት አስቸጋሪ ሊሆን እንደሚችል ዶክተር ታማራ ፕሪንግሻም ይመሰክራሉ። ትምህርታቸውን የተዉ፣ የኮሌጅ ትምህርታቸውን ያቋረጡ፣ ወይም ስራቸውን የለቀቁት ታካሚዎች ነበሩን። በእነዚህ ታካሚዎች ላይ የሚታየው ችግር በብዙዎቹ የቱረት ተጠቂዎች ላይ ከማየው ከፍ ያለ መሆኑንም አስተውያለሁ። በታዳጊዎች እና በወጣቶች ላይ እንግዳ በሆነ መልኩ እየታየ ስላለው የቱረት ሲንድረም መሰል ችግር ምንነት እስካሁን ብዙም የሚታወቅ ነገር የለም። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት ለምሽቱ ያዘጋጀውን ያሰናዳውን ዝግጅት እዚህ ላይ ያበቃ። ነገ ከሶስት ሰዓት ላይ እንመለሳለን። ያስተናገድኳቸው አላ ከበደ ከባልደረቦቼ ጋር በዚህ የተሰናበትኩ። ሰላም፣ ደህናደሩ